ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአሸባሪዎችን የገንዘብ ምንጭና ድጋፍ በሚከታተለው ወይም ቲኤፍቲሲ የተባለ በሚታወቀው ማዕከል አማካኝነት ዩናይትድ ስቴትስና የባህረ ሰላጤዎቹ አገሮች በመካከለኛው ምስራቅ ምስራቅና በመላው ዓለም የሚገኙትን የአሸባሪ ድርጅቶችን የገንዘብ ምንጭ ለማድረቅ በጋራ ይሰራሉ ይላል የዕለቱ ርዕሰ አንቀጽ ጽሑፉን ሲጀምር በመቀጠልም ሰባቱ አገሮች ማለትም ሳውዲ አረቢያ፣ ባህሬን፣ ኩዌት፣ ኦማን፣ ኳታር፣ ዩናይትድ አረብ ኤምሬትና እንዲሁም ዩናይትድ ስቴትስ መሆናቸውን ይገልጽና እነዚህ በአባል አገሮቻቸው ላይ የሽብር ጥቃት ለመፈጸምና ብሔራዊ ደህንነታቸውን አደጋ ላይ ለመጣል የሚያስቡ ሽብርተኞችን የገንዘብ ምንጭ ለማወቅ መረጃ ይለዋወጣሉ ይላል ርዕሰ አንቀጹ። ማዕከሉ ወይም ቲኤፍቲሲ ከተቋቋመበት ከ2017 ጀምሮ በዓለም ዙሪያ በሚገኙ ከ60 በላይ በሚሆኑ ሽብርተኞችና ደጋፊ ተቋሞቻቸው ላይ አምስት ጊዜ የጋራ መግለጫዎችን ማውጣቱን የገለጸው ርዕሰ አንቀጽ መግለጫዎቹ እንደ አይሲስ፣ አልኬዳ፣ የኢራን እስላማዊ አብዮት የክብር ዘብ፣ የሊባኖሱ ሄዝቦላ እና ታሊባን በመሳሰሉት በአለም ዙሪያ በስፋት የተሰማሩ ቡድኖች የሚመለከቱ መሆናቸውንም ያትታል። በጣም ቅርብ በሆነ ጊዜ የአሸባሪዎችን የገንዘብ ምንጭና ድጋፍ የሚከታተለው ማዕከል ወይም ቲኤፍቲሲ ከአይሲስ ጋር ግንኙነት ያላቸውን ስድስት ግለሰቦችና ተባባሪ ተቋሞቻቸውን ኢላማ በማድረግ አይሲስ በዓለም አቀፍ ደረጃ የሚያደርገውን እንቅስቃሴ የገንዘብ ምንጭ በማሳጣት እንዲገታ ያደረገ መሆኑንም ርዕስ አንቀጹ ያስረዳል። የገንዘብ እንቅስቃሴያቸው እንዲገታ ከተደረጉ ድርጅቶች መካከል መሰረታቸውን በሶሪያ ያደረጉ ሶስት የገንዘብ አስተላላፊ ድርጅቶች መሆናቸውን የገለጸው ርዕሰ አንቀጽ ድርጅቶቹ አልሃራም የገንዘብ ልውውጥ፣ ታውስል ድርጅት፣ አልካሊድ የገንዘብ ልውውጥና የአይሲስ የገንዘብ ማስተላለፊያው አስተባባሪ አብዱልራህማን አሊ ሁሴን እንዲሁም መሰረቱን በአፍጋኒስታን ያደረገው የነጃት ማህበረ ረድኤት ዲሬክተር የሆነው ሰያድ አቢይ አህመድ ካን የሚመለከቱ ነበሩ ሲል ይዘረዝራል። እነዚህ ድርጅቶችና ግለሰቦች ቀደም ሲል በአሜሪካ በቁጥር 13224 የአፈጻጸም ትእዛዝ ማዘዣ የወጣባቸው እንደነበሩም ጽሁፉ ያስረዳል። ርዕሰ አንቀጹ አያይዞም የእነዚህን ግለሰቦችና ድርጅቶች ንብረት የሆኑና በዩናይትድ ስቴትስ ሆነ በዩናይትድ ስቴትስ ዜጎች ቁጥጥር ስር ያሉት በሙሉ መታገድ ወይም ለውጭ ንብረት ይዞታ ቁጥጥር ጽህፈት ቤት ሪፖርት ወይም የአሸባሪዎችን የገንዘብ ምንጭና ድጋፍ ለሚከታተለው ማዕከል ቲኤፍቲሲ ሪፖርት መደረግ ይኖርባቸዋል ሲል ያስጠነቅቃል። አያይዞም የውጭ ንብረት ይዞታ ቁጥጥር ጽህፈት ቤት በአጠቃላይ በዩናይትድ ስቴትስ ዜጎችም ሆነ በአገሪቱ በሚደረጉ ማንኛውም የውስጥ ግብይቶችን ጨምሮ እገዳው በተጣለባቸው ግለሰቦች ጋር ግንኙነትም ሆነ እንቅስቃሴ ማድረግ አይፈቀድም ብሏል። ርዕሰ አንቀጹ የዩናይትድ ስቴትስ ግምጃ ቤት ሹም የሆኑት ስቲቨን ሞንቺን ቲኤፍቲሲ በዓለም ዙሪያ ያሉ ሽብርተኞችን የገንዘብ ምንጭና ድጋፍ ለማድረግ በተጠናከረ መንገድ የሚያደርገውን ጥረት ገልጸዋል ያለው ርዕስ አንቀጹ ማዕከሉ የዩናይትድ ስቴትስንና የባህርሰላጤዎቹን አባል አገራት ሽብርተኞቹ የደቀኑትን የጋራ አደጋ በጋር አለመጋፈጥና የአሸባሪዎቹን የገንዘብ ምንጭና ድጋፍ መረባቸውን ለመበጣጠስ የሚረዳ ዘላቂ አቅም እንዲፈጠር ረድተዋል በማለት አስረድቷል። በመጨረሻም የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ቲኤፍቲሲን አስመልክቶ በሰጡት መግለጫ ይህ ለአሸባሪዎቹ ድርጅቶችና ግለሰቦች የገንዘብም ሆነ ቁሳዊ ድጋፍ ለሚሰጡ የንግድ ተቋማትና ግለሰቦች በተጨማሪ ማስጠንቀቂያ ሆኖ ያገለግላል ብለዋል ሲል ርዕስ አንቀጹ ጽሑፉን ይደመድማል።